በኢትዮጵያ አዲስ እየተዘጋጀ የሚገኘው የማህበረሰብ አቀፍ የጤና መድን ረቂቅ አዋጅ ገና ከጅምሩ ተቃውሞ ገጥሞታል። በከፍተኛ ደረጃ እያደገ የመጣው የጤና አገልግሎት ወጪ በተለይ በዝቅተኛ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን ተጠቃሚ አላደረገም በሚል በስፋት ይነገርለታል። የጤና አገልግሎቱን ችግር ለመቅረፍ በሚል መንግስት በቅርቡ የማህበረሰብ አቀፍ የጤና መድን አዋጅ ለማውጣት በጤና መድህን ኤጀንሲና ሌሎች ባለድርሻ ከተባሉ አካላት ጋር በመሆን ውይይት ሲያደርግበት ቆይቷል። በተለየ ሁኔታ አርብቶና ከፊል አርብቶ አደሩን፣ የአነስተኛ ንግድ አገልግሎት አንቀሳቃሾችን በጥቃቅንና አነስተኛ ተቋማት ራሳቸውን የሚያስተዳድሩ ወገኖችና ሌሎች የራሳቸው ገቢ የሌላቸውን ወገኖች ተጠቃሚ ያደርጋል የተባለለት ረቂቅ አዋጁ በተለይ ከኦሮሚያ ክልል በኩል ተቃውሞ ገጥሞታል። አዋጁ ለጤና መድህኑ ሲባል የሚሰበሰበው ሀብት በሚተዳደርበት ሁኔታ ላይ የክልሎችን ሚና ለፌዴራል ኤጀንሲው ሰጥቷል በማለት ስማቸው እንዳይጠቀስ የፈለጉ በኦሮሚያ ክልል የሚኖሩ የአንድ ዞን የጤና መድህን አስተባባሪ ለዶቼ ቬለ ተናግረዋል። አዋጁ የሚለው የክልል ስልጣን እንዳለ ይጥሳል ብርን እንዳለ ሰብስበው ወደ ላይ ወስደን እኛ ብር እናስተዳድራለን። ቴቃት ተቋማት እኛን የምንከፍለው ክልል ግን አባል ማፍራት ብቻ ነው ነው የሚለው ኦልሬዲ ምንም ሎጂካል ያልሆነ ነው አካሄዱ። በረቂቅ አዋጁ አንቀጽ አምስት ላይ የተጠቀሰው የማህበረሰብ አቀፍ የጤና መድህን ቋት ምስረታ በመደበኛው አሰራራችን ላይ ብቻ ሳይሆን በፌዴራል ስርዓቱ ያልተማከለ አስተዳደር ላይ አሉታዊ ተጽዕኖ የሚያሳድር ነው የሚሉት ደግሞ በኦሮሚያ ጤና ቢሮ የማህበረሰብ አቀፍ ጤና መድህን አስተባባሪ አቶ ዲንቃ ኢረና ናቸው። ይህ የወጣው ረቂቅ አዋጅ በፌዴራል ስርዓት ውስጥ ለክልሎች የተሰጠውን ስልጣን ይጋፋል፣ ያሳንሳል፣ እንዲሁም ደግሞ የህዝቦችን መብትም ይገፋል። ገንዘቡን ሰብስባችሁ ማዕከል ወደ ለ ቋ ታስገባላችሁ ከዚያም የፌዴራል ኤጀንሲ ሆኖ ገንዘቡን የሚያስተዳድረው ብለው አንስተውልን ነበር። አዋጅ መዘጋጀቱ በራሱ ችግር የለውም። ነገር ግን ከአርሶ አደር እጅ ሳንቲም በመሰብሰብ ከክልል አልፎ ወደ ፌዴራል መስጠት እርስ በርሱ የሚጣረሱ ነገሮችን ይዟል። ህዝቡም እየተቃወመው ነው። በኢትዮጵያ በሶስት ክልሎች ጥቂት ወረዳዎች በሙከራ ደረጃ ከተጀመረ አስር ዓመታት ገደማ ያስቆጠረው የማህበረሰብ አቀፍ ጤና መድን አገልግሎቱንም የሚያቀርቡት የጤና ተቋማት ከፌዴራል መስሪያ ቤት ውርቀው መገኘታቸው ወደ ተማከለ የጤና መድህን ሀብት አስተዳደር ለማምጣት የሚደረገው ጥረት ውጤት አይኖረውም ይላሉም። የሚሰጠው አገልግሎት 84 ከመቶ በአካባቢ ባሉ ጤና ጣቢያዎች ነው። እኛ ባሳለፍናቸው አስር ዓመታት ውስጥ አገልግሎት ያቀረብነውና ህዝቡን በአግባቡ የተጠቀመው በእነዚሁ ጤና ጣቢያዎች በመሆኑ ጤና ጣቢያዎቹን በርቀት ላይ መገኘታቸው አዋጁ የመልካም አስተዳደር ችግር ይዞባቸው ሊመጣ ይችላል የሚል እምነት አለን። በረቂቅ ደረጃ ላይ የሚገኘው የጤና መድህን አዋጁ በውይይት የተገኙ ግባቶችን በመጠቀም መሻሻል የሚገባቸውን ማሻሻል የሚከለክለን ነገር የለም ያሉት ደግሞ የኢትዮጵያ ጤና መድህን ኤጀንሲ የህግ ጉዳዮች ዳይሬክቶሬት ዳይሬክተር አቶ መሐመድ ይመር ናቸው። ነገር ግን እንደ አቶ መሐመድ ገለጻ በአገሪቱ የሚገኙትን ሁሉንም ክልሎችና ሁለቱን የከተማ የከተማ አስተዳደሮች በውይይት አሳትፏል የተባለለት የረቂቅ አዋጁ ተቃውሞ የገጠመው ከኦሮሚያ ክልል ብቻ እንደሆነ ነው። ያዘጋጀው ረቂቅ ለማስጠበቅ የህብረተሰቡን ውህን ተባኘት ስላለበት የተለያዩ የህብረተሰብ ክፍሎችን በዘጠኙ ክልሎች፣ በሁለቱ ከተማ አስተዳደሮች አወያይቷል። ዋናው ዓላማውም ግብአት ማሰባሰብ ነው። ይሄ አዋጅ ጠቅመናል፣ አይጠቅመንም፣ ያሰራናል፣ አያሰራንም ያላቸውን አስተያየት መቀበል እና ማስተካከል ስለሆነ እሱን አስተያየት መሰረት ጠቃሚ ሀሳቦችን ከህጉ ጋር የሚሄዱ ጉዳዮችም ያላየናቸው ላየናቸው ተወዳዳሪዎች ካሉ አስራ ሁለት ወይም ክፍል የምናቀርበው ነው የሚሆነው ነው። ክልል ክልሎች ምንም የገጠመኝ ችግሮች የሉም። ኦሮሚያ ክልል የተነሳውን ቢሆን እንደ ሀሳብ እንደ ግብአት የሚመስላቸውን ሀሳብ ሊያነሱ ይችላሉ። ያን ሀሳብ የሚጠቅም ከሆነ ከፕረዘንቱን የሚካተት ከሆነ ወይም የሚወጣ ሀሳብ ካለ የማካተት የማውጣት ጉዳይ ነው የሚሆነው። ዳይሬክተሩ አቶ መሐመድ ለዶቸ ቬሌ እንዳስረዱት ከሆነ ሲመከርበት የነበረው የጤና መድህን አዋጁ ተጨማሪ ግብአት በማሰባሰብ ከሁለት ወራት በኋላ ጸድቆ ወደ ትግብራ ይገባል ተብሎ ይጠበቃል።